ሰላምታ ይሁን፣ ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን። ከቆያችሁ ከሚቀርብላችሁ ጉዳዮች መካከል ደመናው ተወግዶ ብርሃን የሚመጣበት ጊዜ ስለሆነ በዛ ምክንያት ቡሄ ወይም ደግሞ ገላጣ ወይም ደግሞ መላጣ የሚለውን ስያሜ አምጥተናል ማለት በኢትዮጵያ የኦርቶዶክስ ክርስትና እምነት አማኞች ዘንድ የሚከበረው የሕፃናትና የወጣቶች በዓልም እንደሆነ ስለሚነገርለት ቡሄ ደብረታቦር ባህላዊና ታሪካዊ ዳራ እንዲነግሩን የጋበዝናቸው መምህር አቤል ተስፋዬን ነው። ቀደም ብለን የሰማናቸው ሙሉ ጉዳዩ ቆየት ብሎ ይሰማል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም የዛሬውን የድምፅና የምስል ምህንድስና የሚከውነው ደግሞ ኤልያስ አስማረ ነው። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር። የኦርቶዶክስ እምነት አማኞች ዘንድ ከሚከበሩት በዓላት መካከል አንዱ የህፃናትና የወጣቶች በዓል የሚሆነው ቡሄ ወይንም ደብረ ታቦር ይጠቀሳል። ለመሆኑ ቡሄ ለምን ይከበራል? በዚህ ቀንስ ምን አይነት ክንውኖች ይፈጸማሉ? በሚሉና በሌሎች ጉዳዮች ዙሪያ እንግዳ ጋብዘናል። እንግዳው ራሳቸውን በመጀመሪያ ያስተዋውቃሉ። መምህር አቤል ተስፋዬ እባላለሁ። ወይም ደግሞ በቅጽል ስሜ ያው አቤል በገና በመባል ይታወቃለሁ የበኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የበገና መምህር ነኝ። እንዲሁም የበገና ዝማሪዎችን ለህዝቡ አበርክቻለሁ። አሁን ደግሞ በራሴ የግል ተቋም ከፍቼ አቤል በገና የሚል የበገናና የክራር ማሰልጠኛ ተቋም አለኝ። በጣም አመሰግናለው። መምህር አቤል የቡሄ በዓል ወይም የደብረ ታቦር በዓል ለምንድን ነው የሚከበረው የሚለውን ባህላዊ ወይም ታሪካዊ ዳራውን በተወሰነ መንገድ ቢያካፍሉን ለአድማጮች። ቡሄ ወይም ደግሞ ደብረ ታቦር ማለት ከስሙ ስያሜ ስንነሳ ደብረ ታቦር ማለት የታቦር ተራራ ማለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካሉት ዘጠኙ አበይት በዓላት መካከል አንዱ የጌታችንና የአምላካችን ኢየሱስ ክርስቶስ የታቦር በደብረ ታቦር የብርሃን ብርሃነ መለኮቱ የመገለጥ እንደገና ክብረ መንግስቱን መግለጡን የምናሳስብበት ሁል ጊዜ ዘወትር በአመት በአመት በመጣ ቁጥር በነሐሴ አስራ ሶስት ቀን ነው የምናከብረው፣ በደመቀ ሁኔታ ይከበራል። ይህ ቡሄ ወይም ደግሞ ደብረ ታቦር በሌላ ስያሜው ቡሄ ብለን የምንለውን ነገር ቡሄ ማለት ያው መላጣ ወይም ገላጣ ማለት ሲሆን ያው በኢትዮጵያ እንደምናውቀው ወቅቱ ክረምት እንደመሆኑ መጠን ክረምቱ ተገልጦ ወደ ወደ ብርሃን ወይም ደግሞ ይሄ ጭጋጉ ይሄ ደመናው ተወግዶ ብርሃን የሚመጣበት ጊዜ ስለሆነ በዛ ምክንያት ቡሄ ወይም ደግሞ ገላጣ ወይም ደግሞ መላጣ የሚለውን ስያሜ አምጥተናል ማለት ነው። እንደሚታወቀው ይሄ በዓል በሚከበርበት ጊዜ በተለይ ልጆች፣ ወጣቶች ዝማሬዎችን ያቀርባሉ። በየቤቱ ደግሞ እየዞሩም ደግሞ ባህላዊ ጭፈራ የሚያቀርቡበት የአዲሱ ዘመን መቃረብንም የሚያበስሩበት ነው። ይሄ በሚሆንበት ጊዜ በተለምዶ የሚያቀርቧቸው ባህላዊ ዘፈኖች ሊሆኑ ይችላሉ። እንዲሁም ደግሞ ሃይማኖታዊ ዝማሬዎች ምን ላይ የሚያጠነጥኑ ናቸው? የተወሰኑትንስ መጥቀስ ወይም ለአድማጮች ማካፈል ይቻል ይሆን? ይቻላል። ብዙ አይነት ናቸው። ከብዙሃኑ ግጥሞች መካከል በጣም የተለመደው የቡሄ ግጥሞች ቡሄ በሉ ቡሄ በሉ መጣና በአመቱ፣ ረ እንደምንሰነበቱ፣ ክፈት በለው በሩን፣ የጌታ አይነ ክፈት በለው ተነሳ ያንን አንበሳ፣ መጣና በአመቱ፣ ረ እንዴት ሰነበቱ የሚለውን የግጥም አይነት የያዘ ግጥሞች አሉ። ልክ ይሄ እንዲህ ብለው ከጠየቁ በኋላ ጨፍረው ልክ በሩ እንደተከፈተላቸው እና ልክ ሰዎቹ ልጆቹ እነ ወጣቶቹ ከጨፈሩ በኋላ እናቶች ወይም አባቶች ወይም የሄዱባቸው ሰዎች ሙልሙል አውጥተው ይሰጧቸዋል ማለት ነው። ልክ ያንን ሙልሙል አውጥተው ሲሰጧቸው ክበር በስንዴ ክበር በጤፍ ምቀኛ ይርገፍ፣ ክበር በስንዴ ክበር በጤፍ ምቀኛ ይርገፍ የሚል የዝማሬው ግጥም ይዘው በማንሳት አመስግነው ይወጣሉ ማለት ነው። ወጣቱ መምህር አቤል፣ እንግዲህ በከተማውና በገጠሩ መካከል ያለው አከባበር እንግዲህ እንደየቦታው የተለያየ እየሆነ የመጣበት ዘመን ላይ ደርሰናል። የከተማው ከባህላዊ ወጣ እያለ ዘመናዊነትም እየተጫነው እንደሆነ እያነሱ የሚተቹ ሰዎች አሉ። አዲሱ ትውልድ የዚህን ባህል ባህላዊ ወይም ታሪካዊ ዳራ ሳይለቅ ለቀጣዩ ትውልድ የሚያስተላልፍበት መላ መበጀት አለበት ብለው የሚመክሩም አሉ። በዚህ ዙሪያ ያለውት ሀሳብ ምንድን ነው? እርስዎ ደግሞ በተለያዩ ቴክኖሎጂ መንገዶችም ባህላዊና ሃይማኖታዊ ጉዳዮችን ለወጣቶች ለማስተላለፍ ስለሚጥሩ፣ ከዚህ ጋር በተያያዘ ምን ሊደረግ ይገባል ብለው ያስባሉ? ምን መደረግ አለበት? ማንኛውም ያው ሁሉም ኢትዮጵያዊ ይሄ ነገር ትውፊት ነው፣ እንደገና ባህልም ነው፣ እምነትም ነው። ኢትዮጵያ ውስጥ ደግሞ ያው እንደምናውቀው ባህል፣ እምነት፣ ትውፊት እነኚህ ነገሮች አብረው ተያይዘው የሚሄዱ ተደጋግፈው የሚሄዱ ነገሮች ስለሆኑ ወጣቶች ይህንን በማድረጋቸው ማንነታቸውን መግለጻቸው ነው። እግረ መንገዳቸውን ደግሞ ይህንን በማድረጋቸው የክርስቶስን አምላክነት ወይም ደግሞ ይሄ ሃይማኖታቸውንም እያጠበቁ የሚሄዱበት መንገድ ነው። ስለዚህ ሰው ማንነቱ እምነቱ ይሄ ኢትዮጵያዊነቱን ማጣት የለበትም የሚልም አስተሳሰብ ስላለ ምን እያደረግን ነው? በየሰንበት ትምህርት ቤቱ ባሉት በየአጥቢያው በየሰንበት ትምህርት ቤቱ የቡሄ መዝሙሮችን በሚል ስያሜ ባህላዊውንም መንፈሳዊውንም የያዘ በያዘ መልኩ ከባህልም ሳይወጣ ይሄ በጣም ይሄ ሉላዊነት ወይም ዘመናዊነት የምንለው ነገር በጣም ያልተካተተበት ነገር ሆኖ ግን በተቻለ መጠን ጅራፍ፣ ጥሩምባ እንዲሁም ነጭ ባህላዊ ልብሶችን በመልበስ በማስለበስ ሰንበት ተማሪዎችን በማሰልጠን በየቤቱ እየሄዱ ይሄንን ትውፊት ለ በተለይ ከቤት ለማይወጡ ልጆች እንዲሁ ባህሉ ምንነቱን ለማያውቁት ወጣቶች በተወሰነ መልኩ ለማንጸባረቅ ስልጠናውን ሰጥተን ይህንን ዝማሬ እየዘመሩ ቡሄ በሉ ቡሄ በሉ የሚለውን ልጆቹ ሁሉ የሚል ግጥም ተሰጥቶ የእኛማ ጌታ ያለ ፈጣሪ የሰላም እያለ የሚወርድ ግጥም አለ እና ያንን እየዘመሩ እንዲህ የቡሄም ወይም ደግሞ የደብረ ታቦርን ምስጢር የሚገልጽ ሀሳብ ያለው ግጥም ተካቶበት ይህንን ስልጠና ሰጥተናቸው በየአጥቢያው እየወጡ እያሳዩ ነው የሚገኙት። ስለዚህ በመላው ዓለምም የሚገኙት ኢትዮጵያውያን ወጣቶች ይህን ነገር ያው እንደ ኢትዮጵያ ባይመችም አትሊስት በሚችሉት በአጥቢያቸው ባለው በየቤተክርስቲያናቸው ይህንን ዝማሪ አጥንተው በሚገባ የቡሄን ወይም ደግሞ የደብረታቦርን በዓል በደማቅ ሁኔታ ያከብራሉ ብዬ አምናለሁ። ይሄን ተለምዶ ክር በተሻለ መጠን እንዲያከብሩ እንደው ጠይቃለሁ። እንደው ከመለየታችን በፊት ወደ እርስ የልጅነት ዘመን ትንሽ ልመልሰውትና እንዲህ ቡኤ በዓል በሚቀርብ ጊዜ ወይም የደብረ ታቦር በዓል በሚመጣ ጊዜ ከእድሜ ኩዮቹ ጋር በዚያ ዘመን ያደርጉት ከነበሩት ነገር መካከል የማይረሱት አሁንም ካደጉ በኋላ ሁሌ በሀሳቡ የሚመጣ ነገር ምን አለ? ቡሄ ሲመጣ የማይረሳ ነገር አለ። እንደ አጋጣሚ እዚሁ እኛ እዚሁ አዲስ አበባ አካባቢ ነው የተለም የተወለድ ነው እና ያደግ ነው። እና ትንሽ ከገጠሩ ትንሽ ለየት ይላል ያለው ነገር፣ ቀደም እንዳልኩት ትንሽ ዘመናዊነትን ቢኖረው ሆያሆዬ ነው የምንለው ሆያሆዬ እያልን ነበር የምንጨፍረው። እና እየጨፈርን በምንሄድበት ወቅት ማልረሳው ዱላ ዱላው ላይ ሚስማር አድርገን በሚስማር ከላይ የኮኪ ክዳኖችን ቀጥቅጠን እንዲሰማ እንደ ጸናጽል እንዲንሸዋሸዋ ዱላውን እየለገጥን ነበር። እንዳጋጣሚ ምን ምንጨፍረውና በምንጨፍርበት ወቅት አንድ ጊዜ አንድ ግቢ ብንጨፍር ብንጨፍር ብንጨፍር ምንም ሊመጡልን አልቻሉም እና መጨረሻ ላይ እየጨፈርን ለካ ሳናቀው በጣም እየደበደብነው በሩን እንደ አጋጣሚ ውሻው መጣ የግቢው ውሻ እና በስር በኩል ብቅ ሲል እንደ አጋጣሚ አንደኛው ጓደኛችን የውሻውን እግር ቀረጠፈው። ከዛ የቤቱ ባለቤት መጥተው በጣም በጣም ሰብስበው እንደገረፉን በቃ አረሳም እና ከዛ በኋላ የመጨረሻ የውሄ ጭፈራችን ከዛ በኋላ አልተካሄደም። ከዛ በፊት ግን ብዙ ጊዜ ጨፍረን ነበረ። በቃ ቤት ድረስ ስሞታ መጥቶ በቃ ከዚህ በኋላ እነኝ ልጆች እያስቸገሩ ስለሆነ ውሻይን እንደዚህ አድርገው ቀርጥፈውብኛል፣ እና እግሩ እንደዚህ ሆኗል ምናምን ብለው እንዲህ ስሞታ የመምጣት ነገር ነበር። እና ብቻ የተለያየ ገጠመኞች አሉ። የቡሄ ዕለት ወይም ደግሞ ለዋዜማው ጀምሮ ከአስራ ሁለት በቅዱስ ሚካኤል ነው የሚጨፈረው። ከዛም ጊዜ ጀምረን ስለሆነ የምንጨፍረው ያው ብዙ ነገሮች አሉ። ክፍፍል አለ፣ የዳቦ ክፍፍል አለ፣ ብር የሚሰጥም ሰው አለ፣ ብር የብር ክፍፍል አለ። በዛ በዛ ብቻ ብዙ ነገሮች አሉ። ደስ የሚል ጊዜ ነው። በተለይ በልጅነት ጊዜ የቡሄ ወይም የደብረ ታቦር ጭፈራ በጣም ደስ የሚል ነው። ዝናብ አለ እንደተለመደው ክረምት ስለሚኖር አንዳንድ ወቅት ላይ ገላጣ ሊሆን ይችላል። አንዳንድ ወቅት ላይ ደግሞ የሆነ ሰዓት ዝናብ ይጥላል። ዝናብ ሲጥል ሙሉ በሙሉ ያ ዝናብ እላያችን ላይ ያልቃል እና ኦልሞስት በቃ ዳቦም እየበላን እየጨፈርንም እየሮጥንም ከዛ ቤት ስንገባ መሽቶ ምናምን ነው የምንገባው እና በጣም ደስ የሚል ጊዜ እና ደስ የሚል ትውስታ ነው የቡሄ የደብረ ታቦር ቆይታ። እና ይሄንን ነገር ሴንስ ቴስት ቢያደርጉት በተለይ ሆነው እዚህ ጨፍረው ይሄንን ነገር አድርገው ቢሆን ሞር ስሜቱ በጣም ይታወቃል ማለት ነው። በእርግጠኝነት ደግሞ ብዙዎቹ ብዙ ኢትዮጵያውያን ቡሄን ያልጨፈረ መቼም የለም ብዬ አላምንም። ምክንያቱም በአብዛኛው ሰው ይጨፍራል ለቡሄ በተለይ ክፍለ ሀገር ላይ ያሉ ሰዎች ደግሞ ጅራፍ ገምደው፣ ጅራፉን ከገመዱ በኋላ ጅራፉን እያስጮሁ እንዲ እንዲህ አይነት ሁኔታዎች ስላሉት ያ ያ ነገር አይረሳም እና ይሄ የሚያጋጠመን ደግሞ የከተማው ይሄን ይመስላል ማለት ነው። እጅግ በጣም አመሰግናለሁ መምህር አቤል ተስፋዬ፣ ስለ ቡሄ በዓል ስለ ደብረ ታቦር በዓል ታሪካዊ አመጣጥ እንዲሁም ደግሞ ስለ ይዘቱ ለወጣት አድማጮቻችን ስላጋሩልን በእጅጉ አመሰግናለሁ። መልካም በዓል ይሁን ለውት። መልካም ምሽት ይሁን ለውት። አሜን አሜን። እኔም አመሰግናለሁ፣ ከልብ አመሰግናለሁ። ለዛሬ ዕለት እንግዳ አድርጋችሁ ስላቀረባችሁኝ እንዲሁም ስለ በዓሉ እንድንዋይ ስላደረጋችሁ፣ ጥሩ ጊዜ አሳልፈናል። አመሰግናለሁ፣ እግዚአብሔር ይስጥልኝ። ጋቢና ቪ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር የሳይንስና ከፍተኛ ትምህርት ሚኒስቴር ስቲም ሲነርጂ ከተሰኘ መንግስት ያልሆነ ተቋም ጋር በመተባበር በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ በሚችሉ የቴክኖሎጂ ፈጠራ ስራዎች ላይ ልዩ ብቃት ላሳዩ አስር ሴት ተማሪዎች ሽልማት ከሰሞኑ አበርክቷል። ሽልማቱ በተለይ በቴክኖሎጂ ዘርፍ የሚታየውን ጾታዊ አለመመጣጠን ለመቅረፍና እጅግ አናሳ የሆነውን የሴቶች ተሳትፎ ለማሳደግም እንዳቀደ ተሰምተዋል። ስመኝ ሸቆየ ሙሉን ዘገባ ታሰማናለች። ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች። ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ቤቶች ሲባል የሆነ የሚሰጣቸው ኢሜጅ አለ። ወንዶች ሲባል እና ኤሌክትሮኒክ ስታገኝ እና ምትቀኝ ችልዝምን እንዴት እንደሆነ እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲሄድ ነው እና ኢቨን ክላስ ዲስከስ እናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር ፈልጉት ምናምን ወደ ኢንጂነሪንግ ወደ ኤሌክትሪካል ወደ ኮምፒውተር ወደዛ ቤት ይለኛል ማለት ምን ሆነሽ ነው ውጤት እያለ አንቺ ማማ ያለብሽ ሜድሽን ነው። የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ። በሐዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴልጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ተይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች። ያን የራሱ ፕሮጀክት ታይትላችንን ስንመርጥ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሻችን በቃ በዛ ላይ እንዲ ታርግሽ እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አለ አይደለ የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜ ና በቃ ኮድ ማድረግ የራሱ የሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገር እና ብቻ ብዙ ሰው አትቺውም አይነት ፕሬሸር ነበር፣ በጣም ሲጭንብኝ የነበረው ከብዙ ሰዎች። ግን በቃ ይሄን ነገር ማድረግ አለብኝ ምንድን ነው እንዳልችል የሚያደርገኝ ብዬ ደፍር የገባውበት። በጣም አልሽቶኝ ነበረ፣ ምክንያቱም በጣም አጭር ጊዜ ነበር የተሰጠን። ክላስ አለ፣ በዛ ላይ ኤግዛሞች አሉ፣ የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደርስ ስለሆነ እና አብዛኛው ፕሬሸር በቃ በጣም ብዙ ፕሬሸር ነበረብኝ የዛ ሰሞን ሱማያ ና ሳምራዊት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ፣ ኢንጂነሪንግ ና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ አስር ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች በፈጠራ ስራቸው ለተመረጡ አስር ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቅርበዋል። ለምሳሌ ሳምራዊት የሰራችው የአበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በምርት ላይ እያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው። የአበባ ተክል መታመምና አለመታመሙ በኤአይ የታገዘ ሲሆን እስካን አድርጎ ይሄ ነገር ኢንፌክትድ ነው ኦር አይደለም በዚህ ጊዜ ኢንፌክትድ ሆኗል የሚል አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል። ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታሰለጥኛለሽ፣ ዋናው ስራ እሱ ነው። ኤአይ እንደዛ ነው። ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጥቸው ነው። ግን የሌሎችም ክሮፖችን ምናምን ሰተሹ፣ ማሽኑን ካሰለጠንሹ፣ ሞዴሉን ካሰለጠንሹ ለኤቭሪቲንግ መስራት ይችላል። ለአግሪካልቸሩም፣ ለብዙ ነገሮች፣ በብዙ ሽንኩርት፣ ቲማቲም ለብዙ ነገሮች መስራት ይችላል እና ስኮፕ በጣም ሰፊ ነው። እኔ አሁን ለፕሮጀክቱ ጀስት ካለኝ ታይም አንጻር እና ካለኝ ሪሾች አንጻር ለዛ ነው አነስ አድርጌ በሮዝ ብቻ ያደረኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል። ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች ከኢሜይሎች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሁፋ ነበርኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ እና ምንድነው የሚያደርገው? ስታንድ አለው። ስታንድ ላይ መጽሐፉን መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው፣ አማርኛና እንግሊዝኛ ነው ለጊዜ እየሰራ ያለው እና ላንጉጅ ፈልክ የሚያደርግበት ሜኑ አለ። ኦራል ሜኑ ነው። ቡተኖች አሉት። ከሰላምታ ካቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛ የሚጠይቃል። ከዛን ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው። በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከአስር በመቶ ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች። ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይክ እየረዳሽም ይመስለዋል። ጠረፊ ነገር እኮ ምቺው ነገር አይመስልም፣ ከባድ ይመስላል። ሊቀርብሽ አይሻልም ብሎ ይሆናል አደለን? ኮንፊደንሴሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ብል ሊደር ከሆኑ ኮዲንግ ፓርቱ ላይ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ የሚደረጉት እና ሴቶቹ ደግሞ ቲዮሪ ፓርቱ ነው የሚሰሩት እና በዛ በዛ ኧረ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ ና አስተማሪዎች ማሆን አንዳንዱ ይሄ ነገር እኮ ከባድ ነው። በማስተርስ ደረጃ ነው የሚሰራው። በአጭር ጊዜ ውስጥ መስራት ግን አይከብድሽም? ኧረ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አድርገው የሚያመጡት ምንድን ነው? ይሄ ነገር ከባድ ነው። በዛ ላይ ሴት ነሽ ይከብድሻል ብዙ ጊዜ እንደዚህ አልተለመደም፣ ይቅርብሽ አይነት ነገር ነው። ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች። መቼም ቢሆን ተስፋ መቁረጥ የለብንም፣ ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን እራሴን ነው ፕሩብ ያደረግኩት በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳውቅ የረዳኝ እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያን የደፍሬ እነዚህ ነገሮች በማድረግ። ፕላስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁን ምን ያህል ብጥር ሰክሰስ መሆን እንደምችል ስለገባኝ መቼም ተስፋ መቁረጥ እንደሌለብን እኛ ሴቶች በጣም በጣም ብሪሊየንት እንደሆንን መጣር ብቻ እንደሚጠበቅብን እና ሶሳይቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበረ። ለጓደኞቼም ፕሩቭ ስላደረኩኝ ለራሴም ደግሞ ፕሩቭ ስላደረግኩኝ በጣም ደስ ብሎኛል። ሱማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚያጋልጣቸው እና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች። በየዩኒቨርሲቲውም በየቦታም ይህንን ለመደገፍ ተብለው የተዘጋጁ ተቋማቶች አሉ ልክ እንደነ ስቲል ፓወር ስቲም ሲነርጂ ምናምን ያሉ ማለት ነው። አንፎርችነትሊ ግን እኔ ኤክስፖዝድ አልሆንኩም ነበር ለእነዛ ኢንስቲቱቶች ማለት ነው። በዛ ሰዓት ላይ የማገኘው ሰፖርት የነበረው አንድ ከመምህራኖቼ አድቫይዘራችን በጣም ሰፖርቲቭ ነበር። ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኘ የነበረው ማለት ነው። ግን አሁን ግራጅዌት አድርጌ ከወጣሁ በኋላ ያለውን ኢንቫይሮንመንት ምናምን ድጋሜ ሲመለከት ነበሩ ተቋማት ለምሳሌ ስቲም ሲነርጂ በየዩኒቨርሲቲ ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ። ሌላው ነገር ግን እንደዚህ አይነት ነገር አስቦ ጠንክሮ እንትን ለማለት ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲ በጣም የሚወስደው ይመስለኛል። ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝሽ እናመሰግናለን በሚከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ከአሜሪካ ድምጽ የሚተላለፍ ልዩ ወጣቶች ላይ የሚያተኩር መርሃ ግብር ነው። አብራችሁን ስላላችሁ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በአዲስ አበባ ውስጥ የሚገኘውን መንሸራተቻ ፓርክ በኩል ሲያቋርጡ ጅንስ ሱሪ እና አብያ ለብሰው ከአስር በላይ የሚሆኑ ኢትዮጵያውያን ተማሪዎች መንሸራተቻ ቦርድ ወይንም ጣውላ በመጠቀም የመንሸራተት ስፖርትን ሲለማመዱ ማየት የተለመደ ነገር ሆኗል። ይህ ስፖርት ጊዜ ከማሳለፍ የአካል ብቃትን ከማዳበር በተጨማሪ በራስ መተማመን እንደሚጨምርም ተሳታፊዎች ይናገራሉ። ኤደን ገረመው የኤፍፒን ዘገባ እንደሚከተለው አሰናድተዋለች። በየሳምንቱ ቅዳሜ እነዚህ ተንሸራታቾች አዳዲስ ዘዴዎችን ለመማር ይገናኛሉ። ከተለመደው ከጾታ ጋር በተያያዘ አስተሳሰብ ውጪ በሆነው የስፖርታዊ እንቅስቃሴ ውስጥ የሚሳተፉት እነዚህ ወጣቶች ዘለው ሲያርፉ ማረፍ እንዴት እንደሆነ፣ ሚዛናቸውን እንዴት መጠበቅ እንደሚችሉ ይማራሉ። ሶስና ጫላ የኢትዮጵያ ስኬት ቦርድ የሴት ተንሸራታች ቡድን መስራች ናት። ሴት ወይም ልጃገረድ ስትሆኝ እጅ በጣም ከባድ ነው። ከወንዶቹ ጋር ስንሸራተት ራሱ በጣም ከባድ ነው። ምክንያቱም ደግሞ ሰዎች ሴቶች ቤት ቁጭ ብለው ቤተሰቦቻቸውን ማገዝ አለባቸው ብለው ያስባሉ። ሶስና ከዚህ ቀደም ለትርፍ ካልተቋቋመው የኢትዮጵያ ስኬት ተቋም ውስጥ አባል ነበረች። ከተቋሙ ከተለያየች በኋላ ከሶስት ዓመታት በፊት ነው ይህንን ቡድን ያቋቋመችው። ይሄ ቡድን ታዲያ ከዚያን ጊዜ አንስቶ ከአንድ መቶ ሃምሳ በላይ ልጃገረዶችን መንሸራተት አስተምሯል። ሀና ብሌስ የፋሽን ዲዛይነር እና የዚህ ቡድን አባል ናት for a girl to start skating and because people don't support you. ሰዎች ሴቶችን ስለማይደግፉ ስኬት ሲያደርጉ ማየት እምብዛም የተለመደ ነገር አይደለም። ነገር ግን አንድ ሰው መጀመር ነበረበትና እኛው ጀመር ነው። የዚህ አካል በመሆኔ ደግሞ በጣም ኩራት ይሰማኛል። የእርስ በርስ ጦርነት ውስጥ እያለፈች ባለች ሀገር ውስጥ ለወጣቶች ምቹ የሆኑ ሁኔታዎች እጅግ አነስተኛ ናቸው። ሶስናና አጋር መስራቹ ሚኪ ያስፋው በነገሮች ስለተሰላችሁት ወጣቶች አዎንታዊ መንገድ እያሳዩ እንደሆነ ያምናሉ። ሴቶች እጅግ ከባድ በሆኑ ስፖርቶች ላይ እንዲካፈሉ ትኩረት ያስፈልጋቸዋል። ለዚህ ነው ይሄ ፕሮጀክት አስፈላጊ የሆነው። በጎዳናዎቹ ላይ እጅግ ብዙ ስራ አጥ ሴቶች አሉ። ስለዚህ ጊዜያቸውን ባልባሌ ቦታዎች እንዳያጠፉ ጊዜ ማሳለፊያ ያስፈልጋል። ስለዚህ እዚህ ስኬት ቦርድ ላይ እንዲሸራተቱ እናደርጋለን። ኢማን መሐመድ የዚህ ቡድን አባል ናት። ፍራቻዬን እንድወጣ እና ሰዎች ምን ይሉኛል ብዬ እንዳልሰጋ አገዞኛል። በማህበረሰብ ውስጥ ያልተለመደ ነገር በመሆኑ ሰዎች ሴት ልጅ እንዴት እንዴት አደርጋለች ይላሉ። ይህ የተለመደ ነገር አይደለም። ነገር ግን እኔ ልገልጸው ከምችለው በላይ በጣም ነው የሚያስደስተኝ። አዲስ አበባ ውስጥ በሚገኘው በዚህ መንሸራተቻ ስፍራ እነዚህ ሴቶች በዚህ ስፖርት ውስጥ የራሳቸውን ቦታ እየጠየቁ ነው። እናመሰግናለን። በመቀጠል ደግሞ የሚለበሱ ጤና ገዝ የቴክኖሎጂ ውጤቶችን የሚመለከት አጭር ዘገባ ይኖረናል። ፍሬድ ለአትክልተኝነት ልዩ ፍቅር ያለው ጎልማሳ ነው። የስኳር ህመሙን መቆጣጠር ከቻለ ወዲህ አትክልቶችን መንከባከብ ደስታን የሚያገኝበት ተጓዳይ ስራው ሆኗል። የደሜን ሁኔታ የሚጠቁመኝን መሳሪያ መጠቀም ከመጀመሪያ በፊት ስላለብኝ ስኳር በሽታ በእጅጉ ይጨነቅ ነበር። አሁን ጭንቀት የለብኝም። ህመሙን መቆጣጠር ችያለሁ። ይሄ በበኩሉ የአእምሮ ሰላም ሰጥቶኛል። ከፍሬድ ምስጋና የተወሰነውን የሚወስደው በእጁ ላይ ያሰረው በደም ውስጥ ያለን ስኳር መጠን የሚለካውና የሚቆጣጠረው መሳሪያ ነው። መሳሪያው ፍሬድ እና ሐኪሙ የበለጠ እውቀት እንዲኖራቸው አስችለዋል። በመሳሪያው በኩል ያገኘው መረጃ የሚኖርበትን መንገድ በማስተካከል በደም ውስጥ ያለውን የግልኮስ መጠን እንዲያሻሽል አግዞታል። ፍሬድ ማንነቱን ለመደበቅ ያህል በአያቱ ስም መጠራትን መርጠዋል። መሳሪያው በየዕለቱ የምመገበውን እንድቆጣጠር ረድቶኛል። ያቀድኩትን ለማሳካትም ችያለሁ። እንደ ፍሬድ ሁሉ ብዙ ሰዎች የጤናቸውን ሁኔታ ለመከታተል፣ የጤና አቋማቸውን ለመመዘን ወይንም በቀላሉ ህይወታቸውን ለመቃኘት ወደሚለበሱ የቴክኖሎጂ ውጤቶች ፊታቸውን አዝረዋል። 11 ዓመቷ ሶፊያ ፓንቻል በቅርቡ ለልደቷ የአፕል እጅ ሰዓት ስጦታ ተበርክቶላታል። ሰዓቱን እርምጃዎቼን፣ የልብ ምቴንና አጠቃላይ እንቅስቃሴን ለመከታተል እጠቀምበታለሁ። ደንበኞች የጤና መረጃዎችን ከሐኪሞቻቸው ጋር መለዋወጥ ይችለዋል። ከአንተ አይፎን ላይ እኔ የሰውነት እንቅስቃሴህን በተመለከተ መረጃ አገኛለሁ። የጤና አቋም ሲወድቅም በአፕል ሰዓት በኩል ማወቅ ይችላለሁ። በአንድ ሳምንት ውስጥ በአንድ ዓመት ውስጥ የሚገኘውን ናሙና ያህል መሰብሰብ ተችሏል። ይሄ ሰዎችን የምንቆጣጠርበትን፣ መረጃዎችን የምንመለከትበትን፣ የመከላከያ እርምጃዎችን የምንወስድባቸውን መንገዶች እየቀየረ ይገኛል። ለብዙ ሰዎች ግን አሁንም የጤና መረጃዎች ሚስጥራዊነት ያሳስባቸዋል። አስተማማኝ ከህመምተኛው አንጻር ደግሞ ሚስጥራዊነቱ የተጠበቀ መረጃ ለማግኘት እንሻለን። ፍሬድ ያጠለቀው መሳሪያ ከሰውነት ጋር ከሚጣበቅ መረጃ መቀበያ የተሰራ ነው። በስልኩ ላይ ሚስጥራዊ ቁጥሮችን ሲያስገባ መረጃዎች ይሰራጫሉ። ስለ ልብህ፣ ስለ ደም ግፊትና የስኳር መጠን ሁሌ ማሰላሰል ወደ ከባድ ልማድ ይቀየራል። በዚህ መሳሪያ ምክንያት ግን ይሄ ልማድ ይቀራል። ዛሬ ዛሬ ምቾት ሳይነሱ የጤና መረጃዎችን በጥሞና የሚሰበስቡ የእጅ ስልኮችና ሰዓቶችን የመሰሉ ቴክኖሎጂዎች እየተሰሩ እንደሆነ ዶክተር ሚላኒ ይናገራሉ። የሚመረጠው ቴክኖሎጂ ብዙም ሁከት ሳይኖረው ስራውን የሚከውን ነው። ስለ ምንም ነገር እውቀት ላይኖረኝ ይችላል። ስራውን ከጀርባ ብቻ ይሰራል። የሚያሳስብ ነገር ወይንም ችግር ሲኖር ብቻ ለእኔ አሊያም ለወከልኩት ሰው መረጃ ይጠቁማል። እንደ ፍሬድ ላሉ ከሐኪሞች ቢሮ ይልቅ በግቢያቸው ባለ አጸድ ማሳለፍ ለሚሹ ይሄ መልካም ዜና ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በቴክኒክ ምህንድስናው ደግሞ ኤልያስ አስማረ ነበር ዛሬ ስናስተናግዳችሁ አመሸ ነው። መልካም የቡሄ በዓል ይሆንላችሁ ለምታከብሩ። መልካም ምሽት